ኢትዮጵያዊ ምሁር ፕሮፌሰር ማሞ ሙጬ እንደተናገሩት በዓለም ላይ ትልቅ ስምና ታሪክ ያላት ሀገር ህዝቡ ተቀራርቦና ችግሩን የሚፈታበት መንገድ ሊጠፋው አይገባም ብለዋል። ኢህአደግ መራሹ መንግስትም ከህዝብ ለተነሳው ጥያቄ በአግባቡ መፍታት ሲገባው የዜጎችን ህይወት የነጠቀውን እርምጃ ከመኮንናቸው ባሻገር የኢንተርኔት አገልግሎት እንዳይሰራና የማኅበራዊ ድረገጾችን ከመዝጋት ይልቅ ወጣቱ የሚፈልገውን መስማትና መፍትሄ ማፈላለግ ይገባል። ያለ ሁኔታ ሲፈጠር መንግስት ምን ተሳስተናል፣ እንዴት አድርገን እናስተካክለው፣ እንዴት አድርገን እንቀይረው ማለት ይገባዋል እንጂ ምንድን ነው ኃይል መጠቀም አጋዜ ኃይል መጠቀም የተለየ ኃይል ፈጥሮ መጠቀም፣ መከፋፈል፣ እንደገና ደግሞ አዋጅ ማወጅ። ይህ አዋጁ የሚገርም ነው። ሰው ይህን ቴሌቪዥን ካየ ልክ እንደ ወንጀል እንዲህ አይነት እኔ በጣም አዝኛል። ትንቅ ይሄ ነገር ትክክል አይመስለኝም። የሰውን ልጅ መብት የመግለጽ መብት የመገናኘት መብት ውጭ አለን ያለ ነው። ሰዎች እንዳንገናኝ ማድረግ እኔ ትልቅ ኃጢአት ይመስለኛል። የአረባ ፖለቲካ ከውጭ ከምልን ከነ ሙሶሎኒ ናቸው። ገቨርኖ የክልል የሚለውን ያመጣው ገቨርኖ ኤሪትሪያ፣ ገቨርኖ ትግራይ፣ ገቨርኖ ኦሮሞ፣ ገቨርኖ አማራ ብሎ የፈጠረው ፋሽስት ጊዜ ነው። ክልል ማለት ከሆኑ ከዛ ገልብጠን እችን የመሰለ ትልቅ ታሪክ ያላት ትልቅ እውቀት ያላት ማቴማቲክስ ምን ያልፈጠረችው ነገር የለም ኢትዮጵያ እኔ በጣም ነው የምኮራው። የኢትዮጵያ የፈጠረችው እኛ አሁን በዓለም እየተናገርን ነው ስለ ኢትዮጵያ እውቀት የተፈጠረው መጀመሪያ ሁሉም ነገር የፈጠረች ሀገር እንደ ኢትዮጵያ የለም። ደግሞ በማይረባ ከሰዎች ኮርጆ ሀገርን መጉዳት ጥሩ አይደለም። እና ይሄ ጊዜያዊ አዋጁ ውጆ ሰውን እንዳይነጋገር ከማድረግ ስነ ስርዓት ባለው ህዝቡ በሙሉ ሰላማዊ በሆነ መንገድ የፈለገውን ተናግሮ አንድ መንገድ ተፈልጎ ከእንግዲህ ወዲህ ህዝቡ በሙሉ አንድ የሚሆንበት ሁኔታ እንዲፈጠር ፍላጎቴ ነው፣ ምክሬ ነው። የሀገሪቱ መሪዎች ሀገሪቱ አሁን ከገባችበት ውስብስብ ችግር ተምረው ለስር ነቀል ለውጥ ራሳቸውን ማዘጋጀት እንዳለባቸው ጠቁመው ኢትዮጵያ በታሪኳ የወሰደቻቸው የኃይል እርምጃዎችና አብዮቶች በሙሉ ፈራቸውን እየለቀቁ ሀገሪቱን ወደኋላ የጎተቱና ዘላለም ተመጽዋች ያደረጉ ነው ያሉት ተመራማሪው ከዚህ በኋላ ኢትዮጵያ ወድቃና ተንኮታክቷ ማየት አንፈልግም። መሪዎቿ የህዝቡን ድምፅ መስማት ይገባቸዋል። ተቃዋሚዎቹም ሆነ ገዢው ፓርቲ ለሰላማዊና ዘላቂ መፍትሄ ራሳቸውን እንዲያዘጋጁ አሳስበዋል። መላኩ አየለ ፕሪቶሪያ